የፌዴሬሽን ምክር ቤት በክልሎች መካከል የሚፈጠረውን የወሰንና የማንነት ጥያቄዎች በሰላማዊ መንገድ መፍታት ሲገባው በአማራ ክልል በህጋዊ መንገድ የቀረበ የማንነት ጥያቄ የለም ብሎ መደምደሙ በአማራና በትግራይ ክልሎች መካከል አላስፈላጊ ውዝግብ እንዲፈጠር እያደረገ ነው ሲሉ በአማራ ብሔራዊ ክልላዊ መንግስት የፕሬዚዳንቱ የህግ ጉዳዮች ዋና አማካሪ አቶ ምርሃ ጽድቅ መኮንን ተናገሩ። አቶ ምርሃ ጽድቅ አያይዘውም አሁን የተቋቋመው የአስተዳደርና የወሰንና የማንነት ኮሚሽን ገለልተኛ ሆኖ ያጠናውን የውሳኔ ሀሳብ ስልጣን ላለው አካልና ለጠቅላይ ሚኒስትሩ ያቀርባልም ብለዋል። የውሳኔ ሀሳቡን ስልጣን ያለው አካል የማያስፈጽም ከሆነ ግን፣ ያሉት የክልሉ የህግ ጉዳዮች አማካሪ በፌዴራል መንግስት ጣልቃ ገብነት መፍትሄ እንዲያገኝ ይደረጋል ነው ያሉት። የፌዴሬሽን ምክር ቤት አፈ ጉባኤ ወይዘሮ ኬሪያ ኢብራሂም በቅርቡ በአማራ ክልል በህጋዊ መንገድ የቀረበ የማንነት ጥያቄ የለም ማለታቸውን አስታውሳ። አስቴር ምስጋናው ከባህር ዳር ተከታዩን አጠናቅራለች። የኢፌዴሪ ህገ መንግስት በአንቀጽ 62 ንዑስ ቁጥር አንድ ላይ እንደተጠቀሰው የክልሎችን ወሰን በሚመለከት ጥያቄ የተነሳ እንደሆነ ጉዳዩ በሚመለከታቸው ክልሎች ስምምነት ይፈጸማል ይላል። በዚህ መሰረት ህጉንና ስርዓቱን ተከትለን ለትግራይ ክልል መንግስት በኋላም ደግሞ ለፌዴሬሽን ምክር ቤት ጥያቄያችንን አቅርበናል ይላሉ የወልቃይት የማንነት አስመላሽ ኮሚቴ ሰብሳቢ ኮሎኔል ደመቀ ዘውዴ አንቀጽ ጠቅሰን ህግን አስደግፈን ፔቲሽኑ አሟልተን ሁለት ሺ ሰባት ሁለት ሺ ስምንት ጀምረን ጠይቀናል። ጉዳዩን ሲከታተሉ የነበሩ የፖለቲካ ተንታኝ አቶ ችቹ አለባቸው ጥያቄውን የሚያጠናክር መረጃ በእጃቸው እንዳለ በቅርቡ ከአሜሪካ ድምጽ ጋር በነበራቸው ቆይታ ተናግረው ነበር። በዚህ ጉዳይ ላይ ራሴ የማጠናው ጥናት ስለነበረ ከወልቃይት ጋር ተያይዘው የሚነሱ ጉዳዮች በሰነድ የተደገፉ ማስረጃዎች ላ በእጅ አሉ። ለምሳሌ አንዱ አሁን የወልቃይት ህዝብ ጥያቄውን በህጋዊ መንገድ አላቀረበም ይላል። ግን በእጅ ያለው ሰነድ እንደሚያሳየው የህዝቡ ወኪሎች ያስፈረሙትን እና አቤቱታቸው ጥያቄያቸው ምን እንደሆነ የሚያመላክት ማመልከቻ ዝርዝር ማመልከቻ ይዘው ከአስር ገጽ በላይ ያው በእጅ ይዙ ያለው ከአስር ገጽ በላይ ነው ወስደው ትግራይ ውስጥ ለሚመለከታቸው አካላት አደረሰዋል። ከህገ መንግስቱ አንቀጽ ስልሳ ሁለት ላይ ሳንወጣ ሁለቱ ክልሎች መስማማት ካልቻሉ የፌዴሬሽን ምክር ቤት የህዝብ አሰፋፈርንና ፍላጎትን መሰረት በማድረግ ሁለት ዓመት ባልሞላ ጊዜ ውስጥ የመጨረሻ ውሳኔ ይሰጣል ይላል። ኮሚቴው ለፌዴሬሽን ምክር ቤት ያቀረበው ይግባኝ በወቅቱ አፈጉባኤ የነበሩት አቶ ያለው አባተ ለትግራይ ክልል መንግስት የጻፉት ደብዳቤ እጅ ላይ አለ ይላል በማህበራዊ ሚዲያ በአማራ ብሔርተኝነት ላይ ተከታታይ ጽሁፎችን የሚያወጣው አቶ ጌታቸው መኮንን ለትግራይ ክልል አቅርበው ከዛም በ2008 ለፌዴሬሽን ምክር ቤት አቅርበው ለዚህም ማስረጃ የሚሆን የካቲት 19 ቀን ነው 2008 ዓ.ም የተጻፈ ቤቱታ ለምክር ቤታቸው ማቅረባቸውን ገልጸው፣ በእነሱ በኩል መፍትሄ እንዲሰጠው ጠቅሰው የጻፉት ደብዳቤ አለ እዚህ ጋር እንደማየው አቶ ያለዋ አባተ የፌዴሬሽን ምክር ቤት አፈ ጉባኤ በነበሩበት ጊዜ ጥር ሀያ አምስት ቀን 2008 ዓመተ ምህረት ለምክር ቤቱ የቀረበ በይተሳዎችን ይመለከታል የሚል የይግባኝ ደብዳቤ ለትግራይ ክልል ብሔራዊ ክልላዊ መንግስት ምክር ቤት የቀረበ ነው። ይሄ የያዙት መረጃ። አቶ ጌታቸው አያይዘውም ከነዚህ ዶክመንቶች በተጨማሪ ከቅርብ ጊዜ ወዲህ በክልሉ በሚደረጉ ሰላማዊ ሰልፎች ላይ የወልቃይት ጥያቄ ጎልቶ የሚሰማ ድምጽ ነው ይላሉ። ይህ ሁሉ ሂደት እያለ በቅርቡ የፌዴሬሽን ምክር ቤት አፈ ጉባኤዋ በአማራ ክልል በህጋዊ መንገድ የማንነት ጥያቄ አልቀረበም ማለታቸው አስቆጥቶናል፣ ይላሉ አቶ ጌታቸው። ሶማሊያ የለም፣ አፋር የለም፣ ትግራይ የለም፣ አማራ ክልል የለም። ይህንንም ወይዘሮ ኬሪያ የሚያውቁት እውነቱ ሆኖ ሳለ ጆሮ ዳባ ልበስ ብለው ዛሬ በተከበረው ምክር ቤት ፊት አላቅም የቀረበ የለም ማለት አሁንም ችግሩን አድበስብሶ ለማለፍ እና የአማራን ህዝብ የወልቃይትም ብቻ አይደለም የአማራን ህዝብ ላሞኝህ የማለትና የመናቅ ያክል ነው። ወደ ትግራይም ቀርበዋል፣ ወደ ፌዴሬሽን ምክር ቤት ጥያቄዎቹ ቀርበዋል። ፌዴሬሽን ምክር ቤትም ደግሞ የቀረበለት ስለመሆኑ ይጣራ ብሎ ወደ ትግራይ ምክር ቤት ደብዳቤ ጽፈዋል። ይሄ ይታወቃል። ይሄን አሁን ሙሉ በሙሉ አፍጥጦ መካድ አይቻልም። አቶ ምራሃ ጽርቅ መኮንን በአማራ ብሔራዊ ክልላዊ መንግስት የፕሬዚዳንቱ የህግ ጉዳዮች ዋና አማካሪ ናቸው። የፌዴሬሽን ምክር ቤት ስልጣንና ኃላፊነትን በተመለከተ በክልሎች መካከል የሚፈጠርን የወሰንና የማንነት ጥያቄን በሰላማዊ መንገድ እንዲፈታ ማድረግ ነው ይላሉ። አሁን ጥያቄውን እያነሱት ያሉት ህዝቦች እንጂ ክልሎች አይደለም የሚለውን ሀሳብም ያሰምሩበታል። አሁን በአሁኑ ሰዓት በትግራይ ስር የሚተዳደሩት የወልቃይት ጠገዴ፣ እንደዚህ የጸለምት አካባቢ በተወሰነ ደረጃ የሰቲት ሁመራ፣ እንደዚሁ ደግሞ በዚህ በወሎ መስመር ደግሞ ድሮ በወሎ ክፍለ ሀገር እየተባለ በሚጠራ የሚጠቃለሉ የነበሩት የራያ አካባቢ ግዛቶች በትግራይ ስር የሆኑት አሁን ቅድም የጠቀስኳቸው መስፈርቶች ሳይሟሉ ነው የሚል ጭቅጭቅ አለ። እንግዲህ ክልሎቹ ያን ያህል ጎልተው ሄደው በሁለቱ መካከል አለመግባባት ኖሮ ውዝግብ ውስጥ በሰፊው ገብተው አያውቁም እስከ ቅርብ ጊዜ ድረስ። ነገር ግን ህዝቦቹ፣ እዛ አካባቢ የሚኖረው ህዝብ ግን ወደ አማራ ክልል እንጠቃለል የሚል ጥያቄ ማንሳት ከጀመረ ቆይቷል። ኢንፎርማሊ ማለት ነው። በመደበኛ ባልሆነ መንገድ ከ2008 ጀምሮ ግን ጥያቄው ለትግራይ ምክር ቤትም ስለመቅረቡ ከዛ በኋላም ደግሞ ትግራይ ምክር ቤት በጊዜው ባለመመለሱ ምክንያት ወደ ፌዴሬሽን ምክር ቤትም ስለመቅረቡ በቂ መረጃዎች አሉ። ይሄ እንግዲህ የአማራ ክልል ያቀረበው ነገር ሳይሆን በትግራይ ክልል ስር የተጠቃለሉ ህዝቦች ወኪሎች ነን የሚሉ ሰዎች በተለያየ ጊዜ ያቀረቡት ነው። ስለዚህ የፌዴሬሽን ምክር ቤት ስልጣን በዋነኝነት እንግዲህ ምንድን ነው? እነዚህን ጥያቄዎች በአግባቡ አስተናግዶ መመለስ ነው። በህገ መንግስቱ አንቀጽ 21 ማን ነው በዚህ አዋጅ አለ መጀመሪያ ህገ መንግስቱ በአንቀጽ 48 ስር ይሄን ይጠይቃል። እሱ እንዲፈታ ስልጣን ይሰጣል። በአንቀጽ 62 ስም ስር እንደዚሁ በቂ ስልጣኖች ይሰጠዋል። ከዛም ደግሞ እሱን ለማስፈጸም እነዚህ እንደነጋዮች ለማስፈጸም ይወጣ አዋጅ አለ በ1993 አመተ ምህረት እንዴት ዜጎች ጥያቄውን ሊያቀርቡ እንደሚችሉ በምን አይነት ቡድን፣ ምን አይነት ፐርሰንት ያላቸው ሰዎች ከነዋሪው ህዝብ የትኞቹ ያህል እንደሚያቀርቡ ምናምን ተደንግጓል። ይህን ታሳቢ ያድርጉ። እንግዲህ የፌዴሬሽን ምክር ቤት በጊዜው አጣርቶ እታች ያሉት የአስተዳደር ምክር ቤቶች ጉዳዩን ከተመለከቱ በኋላ ውሳኔ እንዲሰጡ መጀመሪያ ያዛል። ይሄ በማይሆንበት ጊዜ ውሳኔውን ከመለሱት መለሱት በአጥጋቢ ሁኔታ ካልመለሱትና ይቅርታ ማን ነው ይግባኝ ከቀረበለት ደግሞ እነዚህን ውዝግቦች በራሱ ኃላፊነት አጣርቶ እንዲወስን ይጠበቅበታል። እንግዲህ ስልጣኑ ይሄ ነው። በመሰረታዊነት በክልሎች መካከል አለመግባባቶች መፍታት፣ ለግጭት መንስኤ የሚሆኑትን ምክንያቶች እያጣራ ምላሽ መስጠት፣ ህገ መንግስት መተርጎም። እንግዲህ ሌሎች ብዙ ስልጣኖች አሉት ከዚህ ወጣ ያሉ እንግዲህ የኢትዮጵያ ህገ መንግስት በጣም የተወሳሰበ ህገ መንግስት ነው። ይህንን የማንነት ጥያቄ የአስተዳደር መከለያ አድርጎ ጥቅም ላይ እንዲያውለው የመጨረሻ ውሳኔ ላይ ሲደረስ ለዚህ የሚያመረቁ ተቋማት በበቂ መቋቋምና መደራጀት በብቃትም ደግሞ መስራት ነበረባቸው። ይህ አልሆነም። በእውነቱ አቶ መርሀ ጽድቅ አያይዘው በአማራና በትግራይ ክልሎች እየተነሱ ያሉት የወሰንና የማንነት ጥያቄዎችን በሰላማዊ መንገድ ለመፍታት አሁን የተቋቋመው የአስተዳደር የወሰንና የማንነት ኮሚሽን ተጠሪነቱ ለጠቅላይ ሚኒስትሩ ጭምር ነው። የጠቅላይ ሚኒስትሩ ጣልቃ ገብነት ደግሞ ችግሩን ይፈተዋል ይላሉ። የዚህን የአስተዳደራዊ ወሰኖችና የማንነት ጥያቄ በዝርዝር የሚመለከትና በገለልተኝነት የሚያጠና የውሳኔ ሀሳብም ደግሞ ለጠቅላይ ሚኒስትሩና ለፌዴሬሽን ምክር ቤት ፍጆታ ለውሳኔ ሀሳብ ፍጆታ የሚሆን የሚውል የምክር ሀሳብ አደራጅ ኮሚሲዮን ተቋቁሟል። ይህ ኮሚሲዮን በቅርቡ ስራ ይጀምራል ብለን ነው የምንጠብቀው። በሶስት አመት ጊዜ ውስጥ በሀገሪቱ ውስጥ ያሉትን የማንነት ጥያቄዎች አጥንቶ የአስተዳደሮስን ጥያቄዎች አጥንቶ እነዚህን የሚመለከቱ የውሳኔ ሀሳቦቹን ሬኮመንዴሽኖቹን በባለሙያ የተደገፉ ዝርዝር ስራዎቹን ለጠቅላይ ሚኒስትሩ እንዲያቀርብ። ምክንያቱም ጠቅላይ ሚኒስትሩ የሀገሪቱ ሕግና ሰላም ዋና አስከባሪ ነው፣ የጦር ኃይሎች ጠቅላይ አዛዥ ነው። ጠቅላይ ሚኒስትሩም ደግሞ እንግዲህ እነዚህ የማንነት ጥያቄዎች የግጭት መንስኤዎች እየሆኑ በክልሎች መካከል ለሰላምና ላለመረጋጋት ለሰላም መታጣትና ላለመረጋጋት መንስኤ እየሆኑ ከመጡ አሁን ጉዳዩ የፌዴሬሽን ምክር ቤት ብቻ መሆን ይቀራል ማለት ነው። የሀገሪቱ የማስፈጻሚ አካልም በፌዴራል አስፈጻሚ አካልም ትልቅ ኃላፊነት አለበት በዚህ ጉዳይ ላይ የሰላም መታጣት እያለ። ሀገሪቱን በሰላም እያስተዳደርናት ነው እያሉ ያቀረብናቸውን እንኳ ዝርዝር ጥያቄዎች በቀጥታ በይፋ የሚታወቁትን እንኳ እየተካካል ልንቀጥል ስለማንችል ው ጠቅላይ ሚኒስትሩ ኃላፊነት አለበት። የዚህን ኮሚሽን ውሳኔ ሀሳብ ይዞ ከፌዴሬሽን ምክር ቤት ጋር ተነጋግረው አፋጣኝ ውሳኔ እንዲያገኝ። ይህ በማይሆንበት ጊዜ ግን ለምሳሌ እስከመጨረሻው ድረስ የሰብአዊ መብት ጥሰትን ያስከተለ አንድ የክልል ውሳኔ ወይም ደግሞ አንድ የክልል እርምጃ ካለ ይሄ እርምጃ ስልጣን ባለው አካል እንደ ፌዴሬሽን ምክር ቤት ባለ አካል ምላሽ የማይሰጠው ከሆነ ያን ክልል እኮ በቀጥታ ፌዴራል ኢንተርቬንሽን የሚባል ህግ አለ። በ359 የምንለው ህግ አለ። የፌዴራል መንግስት ጣልቃ እንዲገባና በጉዳዩ ላይ ይህንን የሰብአዊ መብት ጥሰት እስኪቆም ድረስ ክልሉን አግዶ የሚያቆይበትና ጥያቄው ከተመለሰና ሰላሙ ከተመለሰ በኋላ ክልሉ ወደነበረበት ሁኔታ እንዲመለስ የምናደርግበት ሁኔታ በክልሉ በወሰንና ማንነት ዙሪያ ሲነሱ የነበሩ ጥያቄዎች ህገ መንግስቱ ባስቀመጠው የህዝብ አሰፋፈር፣ ቋንቋ፣ ማንነትና የህዝብ ፍላጎትን መሰረት ባደረገ መልኩ ጥያቄው ይመለሳል ቢባልም ክልሎች የተዋቀሩት ህገ መንግስቱ ከመጽደቁ በፊት በመሆኑ ጥያቄውን ለመመለስ አስቸጋሪ እንዳደረገው አቶ መርሃ ጽድቅ ይናገራሉ። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር።